አውሮፓና ጀርመን አውሮፓ የገቡ በብዙ ሺህ የሚቆጠሩ ስደተኞችን ተከፋፍሎ የመውሰዱ ጥያቄ በአውሮፓ ሕብረት አባል ሀገራት በሙሉ ተቀባይነት አለማግኘቱ የወቅቱ የሕብረቱ ፈተና ሆኖ ቀጥሏል። ከወራት አንስቶ ሲንከባለል ለቆየው ለዚህ ችግር መፍትሄ ፍለጋው ቢቀጥልም አግባቢ ሀሳብ ላይ መድረሱ ቀላል ሆኖ አልተገኘም። መንግስታት ለጉዳዩ መፍትሄ በሚፈልጉበት በዚህ ወቅት ላይ በርካታ ስደተኞች ወደ ሰሜን አውሮፓ መጉረፋቸው ቀጥሏል። ሰሜን አውሮፓ በተለይም ጀርመን ለመግባት በመንገድ ላይ ያሉም ብዙዎች ናቸው። ከግሪክና ከቱርክ የሚነሱ በርካታ ስደተኞች ወደ ጀርመን መተላለፊያ ያደረጓት ሃንጋሪ ድንበሯን ከዘጋች በኋላ ስደተኞች መስመራቸውን ቀይረው በክሮኤሽያ በኩል መጓዝ ጀምረዋል። ከነዚህ ስደተኞች የአብዛኛዎቹ የመጀመሪያ ምርጫ ጀርመን ናት። አንዳንዶች ኦስትሪያም ይላሉ። ዶቼቨለ ክሮኤሽያ ውስጥ ያነጋገረው ይህ ወጣት ስደተኛ ከመካከላቸው አንዱ ነው። ኦስትሪያ እንሄዳለን። ከዚያም ምናልባት ወደ ጀርመን እጓዛለሁ ብዬ አስባለሁ። ትምህርቴን መቀጠል እፈልጋለሁ። Information and technology, computer uh, science, and now, I'm studying information technology, computer science, engineering. ካለፈው ማክሰኞ አንስቶ በአመዛኙ ሶሪያውያን እንደሆኑ የተገመቱ ከ30 ሺህ በላይ ስደተኞች ከሰርቢያ ወደ ክሮኤሽያ ገብተዋል። ከግሪክ አጎራባች መቄዶንያ ተነስተው በሰርቢያ በኩል የገቡ ስደተኞችን ድንበር ድረስ በአውቶቡስ እያሳፈረች ስትሸኝ የቆየችው ክሮኤሽያ አሁን ከአቅሜ በላይ ሆነዋል ስትል ማማረር ጀምራለች። በዚህ ሰበብም ከአንድ ኬላዋ በስተቀር ድንበሯን በሙሉ ዘግታለች። ስደተኞችን ድንበሯ ድረስ በማምጣት ሰርቢያን የምትከሰው ክሮኤሽያ አብዛኛውን ድንበሯን ስትዘጋ ሰርቢያን ከምዕራብ አውሮፓ ጋር የሚያገናኘውን ዋና አውራ ጎዳናም በመዝጋቷ ከሰርቢያ ጋር ተቃቅረዋል። አውሮፓን በማጥለቅለቅ ላይ ባሉት ስደተኞች ሰበብ አውሮፓውያን መቃቃር፣ መከፋፈላቸው ቀጥሏል። የዛሬ ሳምንት ብራስልስ ቤልጅየም ውስጥ የተሰበሰቡት የአውሮፓ ሕብረት አባል ሀገራት የሀገር ውስጥ ጉዳይ ሚኒስትሮች ሕብረቱ ባቀረበው 160 ሺህ ስደተኞችን ተከፋፍሎ የመውሰድ ጥያቄ ላይ ሊስማሙ አልቻሉም። ከአባል ሀገራት ጀርመን እስካሁን በርካታ ስደተኞችን ወደ ሀገሯ በማስገባት የመጀመሪያውን ደረጃ እንደያዘች ነው። ኦስትሪያ እና ስዊድንም እንዲሁ ብዙ ስደተኞችን የተቀበሉ የአውሮፓ ሕብረት አባል ሀገራት ናቸው። የምስራቅ አውሮጳዎቹ ሀገራት ሃንጋሪ፣ ቼክ ሪፐብሊክ፣ ስሎቫኪያ፣ ፖላንድ እና ሮማኒያ ስደተኞችን የመከፋፈሉን ሀሳብ ይቃወማሉ። ባለፉት ሳምንታት የስደተኞች መተላለፊያ ሆና የቆየችው ሃንጋሪ አሁን ስደተኞችን ከድንበሯ ላይ በሀይል ኃይል መመለስ ጀምራለች። ወግ አጥባቂው የሀገሪቱ ጠቅላይ ሚኒስትር ቪክቶር ኦርባን ጀርመን ስደተኞችን በብዛት ወደ ሀገሯ ማስገባቷን ተቃውመዋል። አብዛኛዎቹ ስደተኞች ሙስሊሞች በመሆናቸውም የአውሮፓ የክርስትና እሴቶች ለአደጋ ይጋለጣሉ የሚሉት ኦርባን የሀገሪቱ ድንበር በወታደር እንዲጠበቅ አድርገዋል። ለዚህም ምክንያት የሚሉት አሁንም አገራቸው ለአደጋ መጋለጧን ነው። ስደተኞቹ በሮቻችንን እየደበደቡ ብቻ አይደለም እየሰበሯቸውም ጭምር ነው። ድንበሮቻችን አደጋ ላይ ናቸው። ኑሯችን በሕግ ላይ የተመሰረተ ነው። ሃንጋሪ ለአደጋ ተጋልጣለች፣ መላው አውሮፓም እንዲሁ። ይህን በምክንያትነት የምታቀርበው ሃንጋሪ ከክሮኤሽያ ጋር የሚያዋስናትን ድንበር አራት ሜትር ርዝመት ባለው የሽቦ አጥር ዘግታለች። ከሮማኒያ ጋር የሚያዋስናትንም ድንበር እንዲሁ በተመሳሳይ ሁኔታ እንደምታጥር ተነግሯል። አውሮፓን ላጥለቀለቀው የስደተኞች ጎርፍ መላ ለመፈለግ የአውሮፓ ህብረት አባል ሀገራት የአገር ውስጥ ጉዳይ ሚኒስትሮች ዛሬ አስቸኳይ ስብሰባ አካሂደዋል። ነገ ደግሞ አስቸኳይ የመሪዎች ጉባኤ ተጠርቷል። በእነዚህ ሁለት ስብሰባዎች ወደ አውሮጳ የገባውን በብዙ ሺዎች የሚቆጠር ስደተኛ ተከፋፍሎ መውሰድ የሚያስችል መፍትሄ ላይ መድረስ መቻል አለመቻሉን ከወዲሁ ለማወቅ ያስቸግራል። ይሁንና ችግሩ አፋጣኝ የጋራ መፍትሄ የሚያስፈልገው መሆኑን ጀርመንን የመሳሰሉ አባል ሀገራት ከማሳሰብ አልተቆጠቡም። የጀርመን መራሂተ መንግስት አንጌላ ሜርክል ለፓርቲያቸው ለክርስቲያን ዲሞክራት ህብረት በጀርመንኛው ምኅፃር ሴዴኡ አባላት እንደተናገሩት አግባቢ መፍትሄ ላይ ለመድረስ የተቻለ ሁሉ ጥረት ሊደረግ ይገባል። እንደ አውሮጳውያን በጋራ የመቆም የሞራል ግዴታችንን መወጣት አለብን። ይህ ማለት 28ቱም የአውሮጳ ህብረት አባል መንግስታት ስደተኞችን ማስተናገድ በመሰሉ ወሳኝ ጉዳዮች ላይ በአብላጫ ድምፅና አንዱ ከሌላው ይበልጣል በሚል አስተሳሰብ ከመወሰን ይልቅ የጋራ መግባባት ላይ ለመድረስ መጣርና ኃላፊነትን እኩል መሸከም ይኖርብናል። wie die Verteilung የአውሮፓ ህብረት አባል ሀገራት ሸክሙን እንዲጋሩ ጥሪ ወደ አስተላለፈችው ወደ ጀርመን ካለፈው ጥር አንስቶ የጎረፉት ስደተኞች ቁጥር 450 ሺህ ተገምቷል። አብዛኛዎቹ ባለፉት ጥቂት ሳምንታት በባልካን ሀገራት በኩል አቆራርጠው ነው የመጡት። የጀርመን ባለስልጣናት እስከ ጎርጎሮሳዊ 2015 መጨረሻ ድረስ ጀርመን የሚገባው ስደተኛ ቁጥር አንድ ሚሊዮን ይደርሳል ብለው ይጠብቃሉ። እስካሁን ጀርመን የገቡትን ስደተኞች 16ቱ የጀርመን ፌዴራል ክፍለ ግዛቶች ገቢያቸውን እና የህዝባቸውን መጠን መሰረት ባደረገው አሰራር ይከፋፈላሉ። በህዝብ ብዛት የመጀመሪያውን ደረጃ የሚይዘው ራዲዮ ጣቢያችን የሚገኝበትን የቦን ከተማ የሚያጠቃልለው ምዕራባዊው የኖርድ ራይን ቬስትፋለን ፌዴራዊ ክፍለ ሀገር ጀርመን ከገቡት ተገን ጠያቄዎች 21 በመቶውን ይወስዳል ተብሎ ይጠበቃል። ስደተኞች በብዛት በሚገቡባት በደቡባዊቷ ከተማ በሙኒክ የተዘጋጁ ጊዜያዊ የስደተኞች መቀበያዎች ተገን ጠያቄዎችን እያስተናል እየተናገዱ ነው። በምዕራባዊቷ ከተማ በኮሎኝ አውሮፕላን ማረፊያም ጊዜያዊ ድንኳኖች ተዘጋጅተዋል። ጀርመን የሚገቡ ስደተኞች ከለላ ሊሰጣቸው የሚገባ መሆን አለመሆኑ ማከራከሩ ቀጥሏል። የኢኮኖሚ ስደተኞችም አሁን ጀርመን ከመጡት ተገን ጠያቂዎች ጋር ተቀላቅለው ገብተዋል ሲሉ የሚከራከሩ አሉ። ጀርመን ከሳምንት በፊት ድንበሯን ክፍት አድርጋ ስደተኞችን ማስገባቷ ስህተት ነው ሲሉ አጥብቀው የተቃወሙም ባለስልጣናት ጥቂት አይደሉም። መንግስት ግን የተገን ጠያቂዎችን መብት የማስጠበቅ ኃላፊነቱን እንደሚወጣ ነው በተደጋጋሚ እያሳወቀው የጀርመን የሀገር ውስጥ ጉዳይ ሚኒስትር ቶማስ ደሚዜር በጀርመን የተገን ጠያቂነትን መብት የድንበር ገደብ አያውቅም። በአውሮጳ አንድ ወጥ የተገና አሰጣጥ ፖሊሲ እንዲኖር ያስተሳሰብ ለውጥ እንዲደረግ ሀሳብ አቅርቢያለው። ይህ ማለት የአውሮጳ ሀገራትን ድንበር ሁሉ መዝጋት አንችልም፣ መዝጋትም አንፈልግም። ይህ የመጀመሪያው ነጥብ ነው። ሰብአዊ ኃላፊነታችንን እንወጣለን። ሁለተኛው ነጥብ ደግሞ በዓለም ላይ ያሉትን ተገን ጠያቂዎች ሁሉ፣ እንዲሁም ለተሻለ ኑሮው ብለው በኢኮኖሚ ምክንያት የሚሰደዱትን ሁሉ መቀበል አለመቻላችን ነው። ሕገወጥ ሰዎች አዘዋዋሪዎች ገንዘብ ሳያገኙበት ቀውስ ከሚታይባቸው አካባቢዎች ብዙ ስደተኞችን እናመጣለን፣ እነዚህንም በሕጋዊ መንገድ በአውሮጳ ሀገራት ውስጥ እናከፋፍላለን። und in Europa verteilt. ስደተኞችን ያለ ቁጥጥር በማስገባቷ ትችት የበረታባት ጀርመን ካለፈው ሳምንት እሁድ አንስቶ ከኦስትሪያ ጋር በሚያዋስናት ደቡባዊ ድንበሯ እንደገና ቁጥጥር ጀምራለች። ላልተወሰነ ጊዜ ይቀጥላል የተባለው ይኸው የድንበር ቁጥጥር ወደ ጀርመን የሚጎርፈውን ስደተኛ ለመግታትና ለጸጥታ ጥበቃ ሲባል እንደገና ስራ ላይ መዋሉን መንግስት በወቅቱ አስታውቋል። የጀርመን መንግስት ራሳቸውን መርዳት ለማይችሉ ስደተኞች የዕለት ምግባቸውንና ሌሎች ወጫቸውን ይሸፍናል። የወጪው አሸፋፈንም እንደሚቀበላቸው የፌዴራል ክፍለ ግዛት ይለያያል። በአጠቃላይ ግን ፌዴራል ግዛቶች ለተገን ጠያቂዎች ገንዘብ ሳይሰጡ የምግብና የመኖሪያ ወጫቸውን ይሸፍናሉ። ጥቂት ገንዘብም ሊሰጡ ይችላሉ። በአሁኑ ጊዜ ከአውሮፓ ህብረት ሀገራት ወደ ጀርመን ለገቡ ስደተኞች ገንዘብም ሆነ ሌሎች ጥቅማጥቅሞች እንዳይሰጥ፣ ከዚያ ይልቅ ስደተኞቹ ወደ ሀገራቸው መመለሻ እንዲመቻችላቸው ከክርስቲያን ዲሞክራት ህብረት ፓርቲው ከሀገር ውስጥ ጉዳይ ሚኒስትሩ በኩል የቀረበው ሀሳብ ከመንግስቱ ተጣማሪ ከሶሻል ዲሞክራቶች ከፍተኛ ተቃውሞ ተነስቶበት ነበረ። የተጣማሪው መንግስት ፓርቲዎች ባለፈው ሳምንት መጨረሻ ባካሄዱት ስብሰባ ስደተኛ በየትኛውም መንገድ ጀርመን ይግባ ጥቅማ ጥቅሞችን እንዳይከለከል ተስማምተዋል። በሌላ በኩል በርካታ ስደተኞችን ወደ ሀገሯ ያስገባችው ጀርመን የአውሮፓ ህብረት አባል ሀገራት ስደተኞችን እንዲከፋፈሉ የቀረበው ጥሪ መልስ እንዲያገኝ ትሻለች። የጀርመን የሀገር ውስጥ ጉዳይ ሚኒስትር ቶማስ ደሚዜር በዛሬው የብራሰልሱ ስብሰባ አንድ አግባቢ ስምምነት ላይ ይደረሳል የሚል በጎ ተስፋ አላቸው። ሆኖም ንግግሩ እንዲህ ቀላል አይሆንም ሲሉም አስገንዝበዋል። ያም ሆነ ይህ የዛሬው የአውሮፓ ህብረት አባል ሀገራት የሀገር ውስጥ ጉዳይ ሚኒስትሮችም ሆነ የነገው የመሪዎች ጉባኤ ለአሁኑ የአውሮፓ የስደተኞች ቀውስ መላ መሻት ይጠበቅባቸዋል። የዛሬው አውሮፓና ጀርመን ዝግጅታችን በዚሁ አብቅቷል። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።